ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ አድማጮቻችን በኢትዮጵያ በተለያየ ስፍራ ያላችሁ የተወደዳችሁና የተከበራችሁ አድማጮቻችን በመካከለኛው ኢትዮጵያ፣ በምሥራቅ ኢትዮጵያ፣ በሰሜን ኢትዮጵያ፣ በደቡብ ኢትዮጵያ፣ በምዕራብ ኢትዮጵያ ያላችሁ አድማጮቻችን እንደምንሰነበታችሁ፣ እንዲሁም ከአገር ውጪ በሶማሊያ፣ በሳውዲ እና በዚህ ደግሞ በኢንተርኔት አገልግሎት ደግሞ በመላው ዓለም ሆናችሁ የምታዳምጡን አድማጮቻችን ሁሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ ጊዜ አደረሳችሁ እንላችኋለን። እኔ አገልጋይ ቴዎድሮስ አበበ ከዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ የአማርኛ ዝግጅት ክፍል የከበረውንና የተወደደውን የናፍቆት ሰላምታዬን ለሁላችሁም አደርሳል። በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ጀምሮ እንዲህ ይላል። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለ ፈሩ ደጆች ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው ይህንንም ብሎ እጁን፣ ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔም ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። አሜን። እግዚአብሔር የተመሰገነ ይሁን። እኔም ደግሞ ከዚህ ከዓለም አቀፉ አድቬንቲስት ሬዲዮ የአማርኛ ዝግጅት ክፍል ለምታዳምጡን ሁሉ ሰላም ለእናንተ ይሁን የሚለውን መልእክታችንን እናደርሳለን። ሰላም በያላችሁበት ለእናንተ ይሁን ወንድሞቼና እህቶቼ በዚህ በመካከለኛው ኢትዮጵያ፣ በተለይ ደግሞ እንደገናም ደግሞ በሰሜን ኢትዮጵያ እና በምዕራብ ኢትዮጵያ ያላችሁ በየጊዜው የጸሎት አደራ ስትሉልን የነበራችሁ ወንድሞቻችንና እህቶቻችን ሁል ጊዜ እናንተን በጸሎት ስናስባችሁ ነበር። ሰላም ሱ የሰላም አባት የሆነው ጌታ ኢየሱስ ክርስቶስ ሰላምን ይሰጣችሁ ዘንድ የዘወትር የጸሎት ርዕሳችን ነበራችሁ። አቤቱ ጌታችንና መድኃኒታችን እስከ ዛሬ ድረስ በሕይወት ጠብቆ በሰላም ጠብቆ ስላቆያችሁ እግዚአብሔር የተመሰገነ ይሁን። ቀሪ የሕይወት ዘመናችሁም ከጌታ ከኢየሱስ ክርስቶስ ጋር በመሆን የሕይወት ጉዞን በመጓዝ እስከ ከነአን ወይም ጌታ ኢየሱስ ክርስቶስ እስካዘጋጀልን ሰማያዊ አገር አብረን እንደምንዘልቅ እናምናለን። ምጽዓት ቅርብ ነው፣ ከምንጠብቀው በላይ ቅርብ ነው። ክርስቶስ በደጅ ነው። ተስፋ ልንቆርጥ አይገባል መድህናችን ጌታችን በቅርቡ በክብር ይገለጻል። የሰማይ አባታችን ላዘጋጀልን ታላቅ ተስፋ እንድንበቃ ዘንድ በጸጋውና በቸርነቱ ደግፎ ከክብሩ ያደርሰል ስለዚህ ተስፋ ልንቆርጥ አያስፈልግ ዘመን ላይ የምንገኝ ወንድሞችና እህቶች መጽሐፍ እንደሚል ዓለም ከተፈጠረ ጊዜ ጀምሮ ሆኖ የማያቅ ታላቅ መከራ ይሆናል። ዘመናቱ ስለ ተመረጡት ሲባል ባያጥር ኖሮ አንዳችም ሰው በሕይወት አይቆይም ነበር ብሏል ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ ወንድሞቼ፣ እናቶቼ እንደ እድልም እንደ አጋጣሚም ሆኖ እኔና እናንተ በመጨረሻው ዘመን ተገኝተናል። ነገር ግን ተስፋው የታመነ ስለሆነ እግዚአብሔርን እጅ ጋር ገን እናመሰግነዋለን። በመዝሙረ ዳዊት ዘጠና አንድ ላይ ሄደን በምናነብበት ጊዜ እሱ በልዑል መጠጊያ ስር እንደሚያኖረን ከቃሉ ይናገራል። የገባልን ተስፋም ደግሞ በዚህ በመጨረሻ ዘመን ስንኖር ሳለ በክንፎቹ ጥላ እንደሚከልለን ክፉ ነገር ወደ እኛ እንደማይደርስ እና ደግሞ እሱ ደግሞ ከልሎ እንደሚያሳልፈን ይነግረናል። ወንድሞቼና እህቶቼ በብዙ መከራ ውስጥ እያለፋችሁ ያላችሁ በተለይ ሰላም በማጣት በመታወቅ በመፈናቀል በተለያየ ስፍራ ያላችሁ ወንድሞቼና እህቶቼ ተስፋችሁ ዳይነት ሁሉ ጊዜ በጌታ ተስፋ እንድታረጉ ልናጽናናችሁ ይህንን ቃል ወደ እናንተ እንልካለን። አንድ ነገር ግነው ቃለው ኢየሱስ ወዶኛል፣ ኢየሱስ ወዶኛል፣ ኢየሱስ ወዶኛል። ዋንስ ከሰኛል አንድ ነገር ግነው ቃለው ኢየሱስ ወዶኛል Yesus is yesus Jesus,

ኢየሱስ ወዶኛል። በመዝሙረዳዊት ምዕራፍ 91 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያጥራል። እግዚአብሔር አንተ መታመኛ ይነ እለዋለሁ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነሃል። በላቦቹ ይጋረድሃል፣ በክንፎቹ በታች ትታመናለ። እውነት እንደ ጋሻ ይከብሃል፣ ከሌሊት ግርማ፣ በቀን ከሚሄድ ፍላጻ አትፈራም። በጨለማ ከሚሄድ ክፉ ነገር፣ ከአደጋም ከቀተርም ጋኔል አትፈራም። በአጠገብ ሺ በቀኝ አስር ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለን፣ የኀጣንንም ብድራት ታያለን ታያለህ። አቤቱ አንተ ተስፋዬ ነህና፣ ልዑልን መጠጊያ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክትን ስለ አንተ ያዛልና፣ እግሮችህ በድንጋይ እንዳይሰናከሉ በእጆቻቸው ያነሱልሃል። በተኩላና በእባቡ ላይ ትጫማለህ፣ አንበሳውንና ዘንዶን ትረገጣለህ። በእኔ ተማምናሃልና አስጥልሃለሁ ስሜንም አውቀሃልና፣ እጋርደሃለሁ። ይጠራኛል እመልስለታለሁ። በመከራም ጊዜ ከእሱ ጋር እሆናለሁ። አድነውም አለው አከብረውም አለው። ረጅምም እድሜ አጠግበዋለሁ፣ ማዳኔንም አሳየዋል ሐሌሉያ እግዚአብሔር የተመሰገደ ያደርገኛ የጽኑ ግንብ የሳት አጥር ኢየሱስ ሆኖኛል። የጽኑ ግንብ የሳት አጥር ኢየሱስ ሆኖኛል። አንደ ነገር አንድ ነገር ግን እናውቃለን፣ ኢየሱስ ይወደኛል፣ ኢየሱስ ይወደኛል፣ ኢየሱስ ይወደኛል። በበረሃ ውስጥ፣ በችግር ውስጥ፣ በስደት ውስጥ፣ በመከራ ውስጥ፣ በጦርነት ውስጥ፣ በፍላጻ ውስጥ እያለፋችሁ ያላችሁ ወገኖቼ አይዞአችሁ። የጌታ ቃል የታመነና እውነተኛ ነው። እርሱ እርሱ ጥላ ከለላ ይሆናቸዋል። እሱ በክንፎቹ ጥላ ውስጥ ይጋርዳቸዋል። እሱ በላቦቹ ይጋርዳቸዋል። እውነቱ እንደ ጋሻ ይከባቸዋል። በእርሱ ትማመናላችሁ። በጨለማ ከሚሄድ ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከከጥር ዳንኤል አትፈሩ። በዓይኖቻችሁ ብቻ ትመለከታላችሁ። የአጣንም ብድራት ታያላችሁ። ምክንያቱም እሱ ተስፋችሁ ነው፣ ልዑል ጌታ ኢየሱስ ደግሞ መጠጊያችሁ ነው። ወንድሞቼ እና እህቶቼ በዚህ ቃል እንድትጽናኑ ከዚህ ከዓለም አቀፉ አድቬንቲስት ሬዲዮ የአማርኛ ዝግጅት ክፍል እኔ አገልጋይ ወንጌላዊ ቴዎድሮስ አበበ ይህንን የሚያጽናና ቃል እልክላችኋለሁ፣ በጸሎትም አስባችኋለሁ። All leg is easy. That's all Lord's. And you, Hallelujah. Hallelujah. Hallelujah. በፍቅር በየጊዜው እየደወላችሁ የልባችሁን ውስጣችሁን የምታካፍሉኝ፣ ያላችሁበትን ሁኔታ የምትነግሩኝ፣ እናንት በመከራ ውስጥ ያላችሁ ወገኖቼ ጌታ ኢየሱስ ክርስቶስ ከእናንተ ጋር ስለሆነ አትፍሩ። እሱ ይሄ ሁሉ የመጣባችሁን መከራ እናንተን ሳይነካ እናንተን ላይ ሳያርፍ እንደሚያልፍ Gud, ditt slammes Gud, lön i sug Yeah, I love ቃል ሰሙ ይህንን መልእክት የምታዳምጡ ወገኖቼ እንድትጽናኑ፣ እንድትጸኑ፣ እንዳትናወጡ፣ ይሄ ሁሉ እንደሚያልፉ በጌታ በኢየሱስ ክርስቶስ ጸጋ እንደምታልፉት አምናለሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሆናል፣ አልጠራጠርም። ጸሎታችንን ስለሚሰማ፣ ጩኸታችንን ስለሚያዳምጥ እጅግ አድርገን እናመሰግነዋለን። እንግዲህ ብዙ ቤተሰቦች በአንድ ላይ የምታመልኩን ምታመልኩ በተለይ በዚህ በመካከለኛው ኢትዮጵያ ያላችሁ ባለፈው ጊዜ በጣም ከባድ የሆነ ጦርነት ውስጥ ያለፋችሁ ቤተሰቦች፣ የተለያያችሁ ልጆቻችሁን ወደ ሌላ ሰፈር አሽትታችሁ አሽሻችሁ በመከራ ውስጥ የመጣውን እሳት የተጋፈጣችሁ ጌታ ኢየሱስ ክርስቶስ ከዛ እሳት ስላወጣችሁ እጅጋር ጊዜ አምላኬን አመሰግነዋለሁ። ልጆቻችሁን ቤተሰቦቻችሁን ሁሉ ደግሞ በያሉበት ስለሚጠብቅ ጌታ የተመሰገነ ይሁን። እስከ ዛሬ በጸጋና በምረት የመራን ጌታ በቀሪ ሕይወት ዘመን በአጭሩ ጊዜ እሱ ሊመጣ ቅርብ ነውና የሰማይ አባት ሳንናወጽ ለክብሩ እንደሚያበቃን እጅግ በጣም አምናለሁ። አሁንም ደግሞ በጸሎታችንና በምልጃችን ከእሱ ጋር በመቆም መከራውን አልፈን ክብሩን Night, Night. seven now. ባያቅጣጫው በመከራ ውስጥ ያላችሁትን ወንድሞቼ እናቶቼ በክብር ያሳልፋችሁ ዘንድ ለእሱ እጅ አደራ አሳልፌ እሰጣለሁ። እንጸልል ቅዱስና ዘላለማዊ የሆንክ ቸርና ሩሩ ፈቃር አባት ክብር ምስጋና ላንተ ይሁን። ክብር ምስጋና ላንተ ይሁን። በታላቅ መከራ ውስጥ ባለፍን ጊዜ አንተ ከእኛ ጋር ስለነበርክ ክብር ምስጋና ላንተ ይሁን። አምላካችን፣ መጠጊያችን፣ ኃይላችን ባገኘነ ታላቅ መከራ ደሞ መሸሸጋያችን ስለነበርክ ክብር ምስጋና ለአንተ ይሁን። ክብር ምስጋና ለስምህ ይሁን። ጌታ ኢየሱስ ክርስቶስ አሁንም ደግሞ በቀሪ የሕይወት ዘመናችን እንደዚሁ ያንተ ጸጋና ደሞ ቸርነት ስለሚከተለን በሕይወት ዘመናችን እጅግ አርገን እናመሰግንሃለን። የሰማይ አባታችንና መድኃኒታችን ሆይ አሁንም የምንመካው ባንተ ነው። የሰማይ አባትና መድኃኒት ሆይ በተለያየ ሁኔታ ላይ ሆነው በታላቅ መከራ ውስጥ እያለፉ ያሉትን ወገኖቼን በዚህ ሰዓት በፊትህ ይዤ እቀርባለሁ። አቤቱ አንተ ቀርበህ እንድታጽናናቸው እጸልያለሁ። አንተ አምላካችን፣ መጠጊያችን፣ ኃይላችን ባገኘነ በታላቅ መከራ ረዳታችን ነህ። ስለዚህ ምድር ብትናወጥ፣ ተራሮች ወደ ባሕር ልብ ቢወሰዱ አንፈራ። የሰማይ አባት አንተ መጠጊያችን ነህ። የሰማይ ጌታ አንተ መሸሸጊያችን ነህ። የሠራዊት ጌታ ከእኛ ጋር ነህ። ያዕቆብ አምላክ መጠጊያችን ነህ። ስለዚህ እጅግ አርገን እናመሰግናል። የሚረበሸው ልባችን የሚናወጸው ሕይወታችን በአንተ ላይ ማዕረፍ እንዲችል የሰማይ አባት እንጸልያለን። አምላክ አንተ ብቻ መሆንህን እናቃለን። ሁሉን የምትቆጣጠር ጌታ አንተ መሆንን እናምናለን። ስለዚህ የሠራዊት ጌታ ከእኛ ጋር ነህ፣ ያዕቆብ አምላክ መጠገያችን ነህ። ስለዚህ ሁል ጊዜ በአንተ ላይ ታምነን የሰማይ አባት ይህንን እሳት ይህንን መከራ በአንተ ክንድ ተደግፈን ማለፍ እንድንችል እንድትረዳን እንለምንሃለን። ወገኖቼን አጽናናቸው። በያሉበት አንተ ጎብኛቸው፣ አንተ እርዳቸው። ጸጋህን አብዛላቸው። ቸርነትና ምሕረትህ አብሯቸው እስከ መጨረሻ ትለያቸው በጌታችንና በመድኃኒታችን በኢየሱስ ክርስቶስ አድማጮቻችን ወዳጆቻችን በየስፍራው ይህንን የዓለም አቀፉን የአድቨንቲስት ሬዲዮ አማርኛ ዝግጅት የምታዳምጡ ሁሉ አሁንም በርትታችሁ ወደ ቃሉና ወደ እሱ ደግሞ እንድትቀርቡ ደግሞ እናደማቸዋለን። ሌሎችንም ደግሞ በአካባቢያቸው ያሉትን ሁሉ ይህንን የሬዲዮ መስመር በማስተዋወቅ ከእነሱ ጋር ሆናችሁ ይህንን የጸጋ ወንጌል ተካፋይ እንድትሆኑ አሁንም እናደፋፍራችኋለን። ሁልጊዜ ከእናንተ ጋር ነን። ደውሉልን። ጸሎታችሁን አደራ ስጡን። የመልእክት ሳጥን ቁጥራችን 145። በእሱም መጻፍ ከቻላችሁ ጻፉልን። ነገር ግን በቀጥታ በእኔ ስልክ አሁን በምሰጣችሁ ስልክ በቀጥታ ማግኘት እንደምትችሉ እነግራችኋለሁ። እንግዲህ በ0910 82 81 82 ላይ ደውሉልኝ። በየትኛውም ጊዜ በየትኛውም ስፍራ መልእክታችሁን እቀበላለሁ። በመልእክት መስጫውም ላይ በጽሑፍ ደግሞ ልታቀርቡልን መልእክታችሁን ልታስተላልፉ ትችላላችሁ። እንደገና ደግመዋለሁ፣ በ0910 82 81 82 ላይ ደውሉልን እኔ ቴዎድሮስ አበበ የዚህ የአማርኛ ክፍል የዓለም አቀፉ አድቬንቲስት ሬዲዮ ዝግጅት ክፍል ሠራተኛ ነኝ። ከእናንተ ጋር ነኝ። ሁል ጊዜ በጸሎት አረሳችሁም። እግዚአብሔር ጸጋ ይብዛላችሁ። አብረን እንዘልቃለን። እግዚአብሔር ሃሌሉያ።